የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባለፈው ሳምንት በኮሚኒስቷ ኪባ ያደረጉትን ታሪካዊ ጉብኝት ተከትሎ የቀድሞው የሀገሪቱ መሪ ፊደል ካስትሮ ለመጀመሪያ ጊዜ አስተያየት ሰጥተዋል። የሰማኒያ ዘጠኝ አመቱ ካስትሮ ኤል ሄርማኖ ኦባማ ወይም ወንድም ኦባማ በሚል ርዕስ ባቀረቡት በአንድ ሺ አምስት መቶ ቃላት የተጻፈ አስተያየታቸው ሚስተር ኦባማ ሀቫና ከተማ ውስጥ ለኪዩባውያን ባሰሙት ንግግር ላይ ነው ያተኮሩት። ሚስተር ኦባማ በዚያ ንግግራቸው የኮሚኒስቱ አብዮት የዘር ልዩነትን እንዳስወገደ የኪዩባን ሕዝብ የኑሮ ደረጃ እንዳሻሻለና በአፍሪካ የተካሄዱ የነፃነት ትግሎችን እንዳገዘ አልገለጹም ሲሉ ፊደል ካስትሮ ተችተዋል። የቪክተር ቢቲ አጭር ዘገባ ነው፣ ሶሎሞን ክፍሌ ያቀርበዋል። የቀድሞው የኪዩባ መሪ ፊዴል ካስትሮ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ያለፈውን ታሪክ ወደ ኋላ ትተን በመጻኢ ግንኙነቶች ላይ እንስራ ሲሉ ያቀረቡትን አስተያየት በተመለከተ ሲናገሩ አሜሪካ ለስልሳ ዓመታት ግድም በኪዩባ ላይ ጥላ የቆየችው የንግድ ማዕቀብና በዩናይትድ ስቴትስ ታግዞ የተካሄደውና የከሸፈው ቤይ ኦፍ ፒክስ በመባል የሚታወቀው በ1961 ዓ ም የተካሄደው ጸረ ኮሚኒስት ወረራን አስታውሰዋል። እኛ ለዚህ ከዩናይትድ ስቴትስ የምንጠይቀው አንዳችም ካሳ የለም ሲሉም፣ እርጅና እየተጫናቸው የመጡት ካስትሮ አስረድተዋል። ታላቅየው ፊዴል ካስትሮ በጉብኝቱ ወቅት ከፕሬዝደንት ኦባማ ጋር አልተገናኙም። ኦባማ የተገናኙት ከወቅቱ ፕሬዝደንት ከታናሽ ወንድምየው ራውል ካስትሮ ጋር ነው። ትናንት በጋዜጣዊ መግለጫ ወቅት የዋይት ሐውስ ቤተ መንግሥት ቃል አቀባይ ጆሽ ኤርንስት ሲናገሩ ካስትሮ ይህን በመሰለ ኃይለ ቃል ምላሽ መስጠታቸው የሚያመለክተው የሚስተር ኦባማ የኪዩባ ጉብኝት ምን ያህል ውጤት እንዳመጣ ነው ብለዋል። በዘጠና ዓመታት ውስጥ አንድ በሥልጣን ላይ ያለ የዩናይትድ ስቴትስ ፕሬዝደንት ኪዩባን ሲጎበኝ ባራክ ኦባማ የመጀመሪያው ናቸው። ፕሬዝደንት ኦባማ በኪዩባ ህዝብ በተደረገላቸው አቀባበል ተደስተናል። በተጨማሪም ከኪባ መንግስት ባለስልጣኖች ጋራ ባካሄዷቸው ውይይቶች ረግተናል። በሁለቱ አገሮቻችን መካከል ግንኙነቶችን ለማሻሸል የሚያስችሉ እድሎች አሉ። ፕሬዝዳንት ኦባማ ከኪዩባ አቻቸው ከራውል ካስትሮ ጋር በተደጋጋሚ በተገናኙበት ወቅትና ለኩባ ህዝብ ባደረጉት ንግግር ዩናይትድ ስቴትስ ለሰብአዊ መብቶች መከበር ያላትን ቁርጠኝነት በግልጽ አሳውቃለች። የሚለወጥ ነገር የለም። ለሰብአዊ መብቶች መከበር በዋና ጠበቃነት መቆማችን ይቀጥላል። የፕሬዝዳንቱም አቋም ይኸው ነው። በሌላ በኩል ፒተር ሐኪም፣ ለባልደረባችን ቪክቶር ቤቲ እንደ ተናገሩት የኮሚኒስቱን መሪ አስተሳሰብ በትክክል ለማወቅ በጣም አስቸጋሪ ነው ሐኪም ጽሕፈት ቤቱን እዚህ በዋሽንግተን ዲሲ ያደረገው የውይይት መድረክ የክብር ፕሬዚደንት ናቸው። ካስትሮ ላለፉት ስምንትና ዘጠኝ ወራት ያህል በአደባባይ አልታዩም። በመሆኑም ይህን ጽሑፍ ያቀረቡት ራሳቸው ይሆኑ፣ ሌላ በውል ለማወቅ ያስቸግራል። ለእኔ የጻፉት እርሳቸው ይመስሉኛል። ምክንያቱም ራውል ካስትሮ ወደፊት ለመራመድ በጣም ስለሚጠነቀቁ የኩባን መንግስት ውሳኔና ሊወሰድ የሚችለውን እርምጃ ለማወቅ በጣም አስቸጋሪ ነው። የኩባን መንግስት ውስጣዊ አሰራር ብዙም ስለማናውቅ ማን ውሳኔ እንደሚሰጥ መናገር አይቻልም። ለማንኛውም ግን ቀስ በቀስ የለውጥ ሂደት መካሄዱን እንደምናይ ምንም ጥያቄ የለውም። ፒተር ሐኪም በመጨረሻም አሁን ኪባ በአሁኑ ወቅት በለውጥ ሂደት ውስጥ ትገኛለች። ለዓመታት ሲካሄድ የቆየው ይህ የለውጥ ሂደት ምን ውጤት እንደሚያመጣ ግን መተንበይ ያስቸግራል ብለዋል።